ከወር በፊት በተነሳ ድንገተኛ እሳት ቃጠሎ የንግድ መደብሮቻቸው ወድሞባቸው የነበሩ የሐረር ከተማ መብራት ኃይል ነጋዴዎች ቤቶቹ ድጋሚ ተሰርተው ስራ መጀመራቸውን የክልሉ መንግስት አስታወቀ። ለነጋዴዎቹ መንቀሳቀሻ በነፍስ ወከፍ አምሳ ሺህ ብር ብድር የተዘጋጀ ሲሆን ብድሩ ግን ወለድ ያለው መሆኑ እንዳንጠቀምበት አድርጎናል ብለዋል ሙስሊም የንግድ ማህበረሰብ አባላት። አዲስ ቸኮል ዝርዝር አለው። የአረሪ ክልል ከተማ ልማት ቢሮ ኃላፊ አቶ አብዱልሐኪም አብዱ መሊክ በተለይ ለቪዮ እንዳስታወቁት በድንገተኛ የእሳት ቃጥሎ ንብረታቸውን ወድመባቸው ሶስት መቶ ሀያ ስድስት ሱቆችን በአዲስ መገንባታቸውን አስታውቀዋል። ሶስት መቶ ሀያ ስድስት ሱቆች ናቸው፣ በአዲስ የተቃጠለውና በአዲስ የሰራል ናቸው እና ወደ አራት ሚሊዮን ብር ነው ለዚህ ወጪ የተደረገው። በተጨማሪ ደግሞ ለእያንዳንዱ ባለሱቅ ወደ አስራ አምስት ሚሊዮን ብር አካባቢ በነፍሱ አክብ ስንት ማለት ነው? ሀምሳ ሀምሳ ሺ ብር ነው። ከወር በፊት ሀረር ከተማ በመብራት ኃይል ግቢ ተከስቶ በነበረው ቃጠሎ ሰለባ የሆኑት አቶ ረሻድ አብዱ ከድር በወቅቱ ደርሶባቸው የነበረውንና በአሁኑ ሰዓት በመንግስት የተደረገላቸውን እንዲህ ይገልጻሉ። አዎ ጉዳት ደርሶብን ያው ተቃጥሎ ያው እኔ እንደተዘጋውትም ነው ቤት ተቃጠለው ቆርቆሮ መጥቶ እንግዲህ በርም ሰርቶ ሰጥቷል። አሁን የተዘፈነ ዕቃ የለም። አሁን በባዶ ነው የገባ ነው። ያችንም እንኳን ከገባን በኋላ ደግሞ ሙስሊሙ ህብረተሰቡ እንኳን ብድር እንሰጣለን ሀምሳ ሀምሳ ሺህ ብር እንኳን ብሎ ራሱ ያቺን ሀምሳ ሀምሳ ሺህ ብር ራሱ ያለ ወለድም እንኳን አልሰጥም ብለዋል። መንግስት ራሱ ብድር ብድርና ቁጠባ ነው እንደዛ ያለው ቁጠባና ብድር ብሎ መንግስት የብድር ያው ሰው በሰው ስም አስገብቶ ምንም ያው ብድር እንትን ያለ ወለድም እንኳን መስጠት አልቻለም። ያው እኛ ያው ካለነውም ከኑሮውም ከውድነትም የተነሳ ያው ስራው ገብተናል ያው ሰውም እያስቸገረ ሰው ያ ወደ ስራ ገብተናል። ክርስቲያኖች እየተበደሩ ነው። እስካሁን ያው የተለያዩ ሰነዶቹን ይሄ ንግድ ፍቃድ ማሬ ማሬ የሚሉትን ያው አመሻሽተው ለመውሰድ ያው እየተዘጋጁበት ነው ምስ ለሙስሊሞች ብድር ሊመቻቻ አልቻለው የብድርና ቁጠባ ተቋማቱ አሰራር ስላልፈቀደ መሆኑን ያስታወቁት አቶ አብዱላ ሐኪም፣ ይሁንና የልብስ ስፌት መኪናቸው ለተቃጠለባቸው ሊዝ ማሽኒንግ የተባለ ወለድ አልባ የልብስ ስፌት መኪና መግዣ አማራጭ መመቻቸቱን ይገልጻሉ። ጥሬ ገንዘቡን መበደር ለፈለጉት ግን አሰራሩ እንዳልፈቀደላቸው ነው አቶ አብዱላ ሐኪም የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።